እስራኤል ውስጥ 27,000 ኤርትራውያን ና 7,700 ሱዳናውያን ስደተኞች እንደሚገኙ ይጠቅሳል። እንደ ሮይተርስ ዘገባ ከሆነ ከእነዚህ ስደተኞች መካከል በጎርጎሮሳውያን አቆጣጠር በ2009 ዓ ም የጥገኝነት ፈቃድ የተሰጠው ለአስራ አንዱ ብቻ ነው። በዚህ ሁኔታ ውስጥ ስደተኞቹ በመላ ከሀገር ሊባረሩ እንደሆነ መገለጡ ከፍተኛ ተቃውሞና ብርቱ ቁጣ አንቀስቅሷል። ጥልቅ ስጋትም አሳድሯል። የቴል አቪቭ ከተማ ኗሪው ኤርትራዊው ስደተኛ ፍትዊ ዮሴፍ እስራኤል ውስጥ ላለፉት ሰባት ዓመታት ኑሯል። አሁን በእስራኤል መንግስት ከሀገር የመባረር ስጋት አጥልቶበታል። ሙሉ ለሙሉ ነው የሚያሰጋል። ከዚህ ወጥተህ የምትሄድበት ነገር የለም። እነሱም ደግሞ እየሸጡን እንጂ ወደ ተሻለ ሀገር እያሸጋገሩንም አይደለም። ዛም ያለው ድምጽ የምንሰማው እንደሚሸጡ ነው። እነሱ ገንዘብ ይከፍሏቸዋል እነሱን እዛ ወደማንፈልገ ሀገር ነው የሚልኩ ነው ያሉት። የእስራኤል መንግስት ስደተኞቹ በፈቃዳቸው ወደ ሀገራቸው ከተመለሱ አሊያም ወደ ሌላ ሶስተኛ ሀገር ከሄዱ 3500 ዶላር እንደሚከፍልና የአውሮፕላን ቲኬት በነፃ እንደሚሰጣቸው አስታውቋል። አብዛኞቹ ስደተኞች ግን ከሀገራቸው ለስደት የዳረጋቸው ጦርነትና ክትትል እንደሆነ ይናገራሉ። ፍትዊን ጨምሮ ብዙዎቹ ስደተኞቹን ለመቀበል ከእስራኤል ጋር መስማማታቸው ወደተነገረላቸው ሶስተኛ ሀገራት ማለትም ሩዋንዳና ዩጋንዳ ከመሄድ እዛው እስራኤል እስር ቤት መቆየቱን ይመርጣሉ። እስራኤል ስደተኞቹን በጥቂት ሳምንታት ውስጥ ከሀገር ለማስወጣት ዝታለች። እንግዲህ ወዴት ሄዳለሁ? ወይ ይሸጡናል፣ በሀይል ገብተው ወደዛ ይወረውሩናል፣ ወይ ደግሞ እስር ቤት ውስጥ ያስገቡናል ማለት ነው። ይህም ብለን መወሰን አንችልም። ለሞ ወደ ሞት እያልኩ እንግዲህ ራስን አሳልፈ መስጠት አስችልም። ስደተኞችና የመብት ተሟጋቾች ከትናንት በስቲያ ኢየሩሳሌም ከተማ በሚገኘው የእስራኤል ምክር ቤት ወይንም ክኔስት ፊት ለፊት ተሰልፈው ነበርን። ስደተኞቹ ከወገባቸው በላይ እርቃን ሆነው እጅና እግራቸው በሰንሰለት ታስሮ ከፊት ለፊታቸው መሬት ላይ የሚሸጡበት ዋጋ መጠን እንደሆነ በተምሳሌት የገለጡበት የገንዘብ መጠን በወረቀት ይታያል። የዚህ ተቃውሞ አስተባባሪ ይሁዲ ላልሆኑ አፍሪቃውያን ስደተኞች መብት ተሟጋቿ እስራኤላዊት ሲጋል ኩክ አቪቪ ናቸው። ከእስራኤል ወደ ሩዋንዳና ዩጋንዳ የተላኩ ሰዎች ገንዘብና ንብረታቸው ተቀምቶ ለዳግም ስደት እንደሚዳረጉ ተናግሯል። እነዚህ ሰዎች በእውነቱ ለእነዚህ የአፍሪካ ሀገራት የተሸጡ ናቸው። ነገሩ ውሃ ቅዳ ውሃ መልስ አይነት ነው። የአፍሪካ ሀገራቱ ስደተኞቹን እንደገና ወደ ስደት እንዲገቡ ይገፋፏቸዋል። ሰዎቹ እንደሸቀጥ እንበለው ምን ግን እየተጠቀሙባቸው ነው። ስደተኞቹን የጫነው አውሮፕላን የሩዋንዳ ኤርፖርት ምድርን እንደነካ እዛ ሰነድ ይዘው የሚጠብቁ ሰዎች ስደተኞቹ ወደ ፍተሻ ጣቢያው ሳይደርሱ እንደሚወስዷቸው እስራኤላዊቷ የመብት ተሟጋች ይፋ አድርጓል። ስደተኞቹ የመኖሪያ ፈቃዳቸውን ይነጠቃሉ። ኪጋሊ ከተማ ውስጥ በሚገኝ የግል ቪላ ውስጥ ተወስደው ለአራት ሰዓታት በልዩ ጥበቃ ውስጥ ይቆያሉ። ከዚያም ያለ አንዳች ሰነድ ሩዋንዳን ለቀው እንዲወጡ ይገደዳሉ። እስራኤል ሀገሯ ውስጥ ደህንነታቸው ያልተጠበቀውን ስደተኞች ለእንደዚህ ያለ ሁኔታ እንዲጋለጡ አድርጋለች። የመብት ተሟጋቿ ሲጋላቪቪ ዩጋንዳና ሩዋንዳ በአካል በመገኘት ከእስራኤል የተላኩ 25 ስደተኞችን የገጠማቸውን መከራ ከራሳቸው ከስደተኞቹ አንደበት መስማታቸውን ጠቅሷል። ከአፍሪቃ ጉዞቸው መልስም ከእስራኤል የተባረሩ በርካታ ስደተኞች በሊቢያና በባህር አደገኛ ጉዞ አድርገው አውሮ መግባታቸውን ለመብት ተሟጋቿ ነግሯል። እስራኤል ስደተኞቹን በግዳጅ ከሀገር ማባረር ከጀመረች ሰንበትበት ማለቱን የገለጡት ሲጋልኩ ካቪቪ ለስደተኞች አዘኔታ ያላቸው የእስራኤል ምክር ቤት አባላት የስደተኞቹን መከራ ሩዋንዳና ዩጋንዳ ሄደው እንዲመለከቱ ተማጽኗል። ጆሮ ዳባ ልበስ መባላቸው ግን አሳዝኗቸዋል። እስራኤል ስደተኞች ያለ ጥበቃ እንዲንገላቱ ማድረጓን ማቆም እንዳለባትም ጥሪ አስተላልፏል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽንን ጨምሮ በርካታ የመብት ተሟጋቾች እስራኤል ኤርትራውያንና ሱዳናውያን ስደተኞችን ከሰሃራ በታች ወደሚገኙ ሀገራት ለመላክ የወሰነችበትን ፖሊሲ እንድታጥፍ ተማጽኗል።